ፓኪስታን የአፍጋንስታንን የሰላም ሂደት ለማንሰራራት ስለሚቻልበት መንገድ የሚነጋገር የአራት ዮሽ ድርድር በማስተናገድ ላይ ነች። በድርድሩ አፍጋኒስታን፣ ቻይና ና ዩናይት ስቴትስ የሚካፈላሉ። የፓኪስታን ጠቅላይ ሚኒስትር ነዋዝ ሸሪፍ የውጭ ጉዳይ አማካሪ ሳርታዥ አዚዝ ውይይቱን በንግግር ከፍተዋል። የእርቀ ሰላሙን ሂደት ዋና ዓላማ ታሊባኖችን ወደ ድርድሩ ጠረጴዛ እንዲመጡ ማድረግና የፖለቲካ ግባቸውንም ለማሳካት እውከትን እንዳይጠቀሙ ማበረታቻ መስጠት ነው ብለዋል። አፍጋኒስታን ውስጥ ባለፈው አንድ ዓመት የታሊባን አመፅ እየተስፋፋ መምጣቱ ጦርነት በበጣጠቃት አገር በባሰ የደም መፋሰስና አለመረጋጋት ይመጣል የሚል ስጋት ፈጥሯል።